ድምጽ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ክቡራን አድማጮቻችን እንደምናመሻችው፣ እግዚአብሔር ይክበር ይመስገን። ጌታችን ያለፉትን ቀናት ሁሉ በሰላም ጠብቆን እንደገና ደግሞ ለዚህ ሰዓት እንድንበቃ ረድቶናል። ሰዓት ጌታችንን እያሰብን ይህንን ዝማሬን ዘምር ያባታ ያዳበደር የመተላ

አው ወገኖቼ፣ ጌታችንና መድኃኒታችን ኢየሱስ ክርስቶስ እንደ በጎች ተቅበዝብዘን በነበርንበት ጊዜ ወደ ገዛ መንገዳችንም ባዘነበልንበትና የሥጋ ፈቃዳችንም በምናከናውንበት ወቅት ሞቶ ተነስቶ በትንሣኤው ኀይል እኔና እናንተን ታደገን። እግዚአብሔር ይክበር ይመስገን። እግዚአብሔር ደግሞ በልጁ በጌታ በኢየሱስ ክርስቶስ በኩል እኛን ወደ ራሱ አስታረቀን። ልጁ ጌታ ኢየሱስ ክርስቶስ መሞቱ ለእኔና ለእናንተ መዳን ምክንያት ሆኖአልና። እግዚአብሔርን ለዘላለም እናመሰግናለን። እንጸልይ። ጌታችን ሆይ፣ እነሆ ደግሞ በዚህ ሕይወት እንድንመላለስ በዚህም በቀና መንገድ እንድንራመድ ይህንን ዕድል ስለ ሰጠህን እጅግ አድርገን እናመሰግንሃለን። አቤቱ ጌታችንና መድኃኒታችን ሆይ፣ በዚህ በቀና መንገድ በቤት ውስጥ ደግሞ እየተመላለስን እስከ ፍጻሜው ድረስ መጓዝ እንድንችል እርዳን። ዘወትር ወተት መጋት ብቻ ሳይሆን በእምነታችን ደግሞ አድገን ጠንክረን አጥንት ወደ መቈርጠሙ ደረጃ እንድንደርስም ደግሞ አሳድገን። አቤቱ ጌታችን ሆይ አሁንም እንለምንሃለን። ከቃልህ እንደ ተማርነው ነው ከቃልህም ደግሞ እንደምንረዳው በዚህ እውነት ደግሞ መኖርና መመላለስ እንድንችል ለሌሎችም ደግሞ መልካም አርያ መሆን እንድንችል አንተ በኀይልና በጥበብህ እርዳን። ኢየሱስ ክርስቶስ የእግዚአብሔር ልጅ ሆይ እምነታችንን እስከ ፍጻሜው አጽናልን። ኢየሱስ ክርስቶስ የእግዚአብሔር ልጅ ሆይ አንተ በእውነትህ ደግሞ ደግፈን። ኢየሱስ ክርስቶስ የእግዚአብሔር ልጅ ሆይ በመንፈስ ቅዱስ ኀይልህ ደግሞ መውጣታችንን መግባታችንን ሁሉ ትባርክ ዘንድ እንለምንሃለን። አቤቱ አባታችን ሆይ ከዚህ ከሚቀጥለው ደግሞ ከምንማረው ከቃልህ አቤቱ አምላካችን ሆይ ታምራትን ድንቅን ደግሞ ማየት እንድንችል የልቦናችንን ዐይኖች አብራ። በደላችንን መተላለፋችንንምና ድካማችንንም ሁሉ ይቅር በለን። ስለ ሕያውና ስለ ዘላለማዊ ስምህ ስትል ስማን። አሜን። ች ባለፉት ክፍለ ጊዜያት የቅጥሩ ሥራ ከተጠናቀቀ በኋላ ነህምያ ሕዝቡን ስለ መመዝገቡ በስፋት መመልከታችን ይታወሳል። በዛሬው ክፍለ ጊዜ ጥናታችን ደግሞ የምዕራፍ ስምንትን ትምህርት ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ መጽሐፈ ነህምያ ምዕራፍ ስምንት ቁጥር አንድን ተመልከቱ። መጽሐፈ ነህምያ ምዕራፍ ስምንት ቁጥር አንድን አውጡ። እግዚአብሔር የሚኖረንን ጊዜ ሁሉ ይባርክልን። ወዳጆች በዚህ በነህምያ ምዕራፍ ስምንት ውስጥ የምንመለከተው በዝራ አማካይነት የተደረገውን ታላቅ የመጽሐፍ ቅዱስ ንባብ ቀንን ነው። ቶሎ ቶሎ ጻፍ ጻፍ አድርጉ። በዚህ ምዕራፍ ውስጥ ማለትም በምዕራፍ ስምንት ውስጥ በእዝራ አማካይነት የተደረገውን በእዝራ አማካይነት የተደረገውን ታላቅ የመጽሐፍ ቅዱስ ንባብ ቀን እንመለከታለን። ነህምያ በቂ ቅድመ ዝግጅት ካደረገ በኋላ ከተማይቱን የሚጠብቁ ሰዎችንና መዘምራንን መመደቡን ካለፈው ምዕራፍ በትላንትናው ምሽት ክፍለ ጊዜያችን ተመልክተናል። ኢየሩሳሌምን በእግዚአብሔር ደስታ ለመሙላት ፈልጓል። ከዚያ በኋላ ደግሞ ለመንፈሳዊ መነቃቃት ዐይነተኛ ምክንያት የሆነውን የመጽሐፍ ቅዱስ ንባብ ቀና አድርጓል። እስቲ ቁጥር አንድን እናንብበው። ሰባተኛውም ወር በደረሰ ጊዜ የእስራኤል ልጆች በከተሞቻቸው ነበሩ ሕዝቡም ሁሉ በውኃው በር ፊት ወዳለው አደባባይ እንደ አንድ ሰው ሆነው ተሰበሰቡ። እግዚአብሔርም ለእስራኤል ያዘዘውን የሙሴን ሕግ መጽሐፍ ያመጣ ዘንድ ፀሐፊውን ዕዝራን ተናገሩት ይላል። ከክፍሉ እንደምንረዳው ታላቅ የመጽሐፍ ቅዱስን ንባብ ቀን ሊደረግ ነው። ስለ ሆነም የሙሴን ሕግ መጽሐፍ እንዲያመጣ ዕዝራን አዘዙት። ከዚያስ ከዚያማ የሆነውን ከቁጥር ሁለት አብረን እንመልከት። ካህኑም ዕዝራ በሰባተኛው ወር በመጀመሪያው ቀን ሕጉን በማኅበሩ በወንዶችና በሴቶች አስተውለውም በሚሰሙት ሁሉ ፊት አመጣው ይላል የተሰበሰቡት አስተውለው የሚሰሙት ብቻ እንደ ነበሩ ልብ እናድርግ ሰዎች ሁሉ የሚነበበውን አስተውለው እንዲሰሙ ቅድመ ዝግጅት ተደርጎ ነበር ማለት ነው በውሃውን በር ፊት ባለው አደባባይ ላይ ቆሞ ወንዶችና ሴቶች የሚያስተውሉም ሲሰሙ ከማለዳ ጀምሮ እስከ ቀትር ድረስ አነበበው፣ የሕዝቡም ሁሉ ጆሮ የሕጉን መጽሐፍ ለመስማት ያደምጥ ነበር ይላል። ነህምያ ምዕራፍ ስምንት ቁጥር ሦስትን ይመለከቷል። ዛሬ ወዳጆቼ ከጠዋት ጀምሮ እስከ ማታ ድረስ የእግዚአብሔርን ቃል ለመስማት ፈቃደኛ የሆኑ ሰዎችን ማግኘት ይቻል እንደሆነ እኔ እርግጠኛ አይደለሁም በየአብያተ ክርስቲያናቱ ሰዎች ለአርባ አምስት ደቂቃ ያህል እንኳ ቃሉን ቁጭ ብለው በማስተዋል የሚሰሙት በጭንቅ ነው። እስቲ ቤተ ክርስቲያኖቻችሁን አስቡ፣ ራሳችሁንም አስቡ። አንዳንድ ጊዜ መጋቢው ወይም ካህኑ ወይንም ደግሞ ወንጌላዊው በመድረኩ ወይም ደግሞ በፑልፒቱ ላይ ቆሞ የእግዚአብሔርን ቃል በኀይልና በሙላት በሚሰብክበት ጊዜ እንኳን ከዚያ ቤተ ክርስቲያን ውስጥ ቁጭ ብለን የራሳችንን ሥራ በሐሳብ የምንሠራ ብዙዎች ነን። አይደለም እንዴ? እነዚያ እስራኤላውያን ግን ቃሉን የሚሰሙት በታላቅ ስሜት ውስጥ ተመስጠው ስለ ነበር የሳቱ መርዘም በፍጹም አልተሰማቸውም ነበር። ለሰባ ዓመት በምርኮ በነበሩበት ዘመን ሁሉ የእግዚአብሔርን ቃል ሰምተው አያውቁም። ለእነርሱ አዲስ ልምምድ ነበር። እንዲህ ይላል። ቁጥር አራት ደግሞ ጸሐፊውም እዝራ ስለዚህ ነገር በተሠራ በእንጨት መረባርብ ላይ ቆሞ ነበር ባጠገቡ መቲትያ ሸማእ አናያ ኦርዮ ከልቅያስ መኤሴያ በቀኙ በኩል ፈዳያ ሚሳኤል መልኪያ ሐሱም ዘካርያስ ሜሱላም በግራው በኩል ቆመው ነበር ይላል ከዝራ ጋር እነዚህ አሥራ ሦስት ሰዎች ቆመው ነበር እዝራም በሕዝቡ ሁሉ ላይ ከፍ ብሎ ሕዝቡ ሁሉ እያዩ መጽሐፉን ገለጠ፣ በገለጠውም ጊዜ ሕዝቡ ሁሉ ቆሞ ይላል ነህምያ ምዕራፍ ስምንት ቁጥር አምስትን ልብ ይሏል። እዝራ የሚያነበውን ቃል ሕዝቡ ቆመው ነበር የሚያዳምጡት፣ ወይንም ደግሞ የሚሰሙት። በመካከሉ አረፍ የሚሉበት ያማረ መቀመጫ አልነበራቸውም። ከሁሉም በላይ ደግሞ የምዝጋና ቀን ነበር። እዝራም ይላል ቁጥር ስድስት ዕዝራም ታላቁን አምላክ እግዚአብሔርን ባረከ። ሕዝቡ ሙሉ እጃቸውን እየዘረጉ አሜን አሜን ብለው መለሱ። ራሳቸውንም አዘነበሉ፣ በግንባራቸውም ተደፍተው ለእግዚአብሔር ሰገዱ ይላል። እንዴት ደስ ያሰኛል! እስቲ ወገኖቼ፣ ድርጊቱን በዐይነ ሕሊናችሁ ተመልከቱት። ሕዝቡ ቃሉ በሚነበብበት ጊዜ በእግዚአብሔር ፊት ወድቀው እየሰገዱ እጃቸውን እየዘረጉ ነፍሳቸውንና ልቦናቸውን ሁለንተናቸውን ለእግዚአብሔር ሰጥተው ሲሰግዱ፣ ኦ እንዴት ደስ ያሰኛል! እግዚአብሔር ይክበር ይመስገን። ለእኔና ለእናንተም የእርሱን የእግዚአብሔርን ቃል የምንሰማበት በፊቱም የምንወድቅና የምንነሳበትን ጉልበት እግዚአብሔር ይስጠን። ወዳጆቼ ሕዝቡ እግዚአብሔርን በዚያ ታላቅ ቀን ያመሰገኑት በእንዲህ ዐይነት ሁኔታ ውስጥ ሆነው ነበር እዝራም ታላቁን አምላክ እግዚአብሔርን ባረከ ደግሞ ኢያሱና ባኒ ሰራቢያ ያሚን አቁብ ሰባታይ ሆዲያ መእስያ፣ ቆላጢስ አዛርያስ ዮዞባት ሐናን ፌልያ ሌዋውያኑም ሕጉን ያስተውሉ ዘንድ ሕዝቡን ያስተምሩ ነበር ሕዝቡም በየስፍራቸው ቆመው ነበር ይላል ቁጥር ሰባትን ልብ ይሏል። እነዚህ ሰዎች ወገኖቼ፣ ለተሰበሰበው ሕዝብ የእግዚአብሔርን ቃል የሚገልጡና የሚያስተምሩ ነበሩ። ቁጥር ስምንትን አለፍ ብላችሁ ተመልከቱ። የእግዚአብሔርንም ሕግ መጽሐፍ አነበቡ። ዕዝራም እግዚአብሔርን ማወቅ ያስተምርና ያሳውቅ ነበር። ሕዝቡም የሚነበበውን ያስተውሉ ነበር ይላል። በኢየሩሳሌም ቅጥር ውስጥ በሚገኘው የውኃ በር ብዙ ሕዝብ ተሰብስቦ ነበር። ጸሐፊው ዕዝራ የተወሰነ ክፍል ካነበበ በኋላ ቆም ያደርግና ከእርሱ ጋር የነበሩ ሰዎች ለመሆኑ የተነበበውን ክፍል አስተውላችኋልን? በማለት ለሕዝቡ ጥያቄ ያቀርባሉ። ምናልባትም ብዙዎቹ በአዎንታ ራሳቸውን ሳይነቀንቁ አይቀሩም። አንዳንዶቹ ደግሞ ምን ማለት እንደሆነ አልገባንም በማለት ጥያቄ ያቀርቡ ይሆናል። መዘምራኑም የቃሉን ትክክለኛ ትርጉምና ፍቺ ያብራሩላቸዋል። ዛሬ ዛሬ ወዳጆቼ በየአብያተ ክርስቲያኖቻችን የመጽሐፍ ቅዱስ ንባብ ቀን ቢደረግ ምን ሊሆን እንደሚችል ማሰብ እችላለሁ ወይንም ደግሞ እገምታለሁ ለምሳሌ ያህል የሚነበበው የኤፌሶን መልእክት ነው እንበል ገና ምዕራፍ አንድ ቁጥር አራት ሳትደርሱ አንዱ እጁን ያወጣና ወንድም እገሌ ወይም ወንጌላዊ እገሌ ወይንም ደግሞ ካህን እገሌ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ መረጠን ሲል ምን ማለቱ ነው በማለት ይጠይቃችኋል። ይህን ያለው ምን ለማለት ፈልጎ ነው? ለመለኮታዊ ምርጫ እየተናገረ ይሆንን የሚሉ ጥያቄዎችም ሊከተሉ ይችላሉ። ይህ የመጽሐፍ ቅዱስ ንባብም ለመንፈሳዊ መነቃቃት ምክንያት ሊሆነን ይችላል። ወዳጆቼ ነህምያም ይህንን ነበር ያደረገው። ሕጉ መነበቡ በተነበበው ዙሪያ የሚነሱ ጥያቄዎችና መልሶች ቃሉን ለመረዳት አስችሏቸዋል። በበኩሌ በእንዲህ ዐይነት መንገድ መጽሐፍ ቅዱስን ማስተማር እንዳለብን፣ ግልጽ ያልሆኑ ክፍሎችም መብራራት እንዳለባቸው አምናለሁ። ይህን ልብ በሉ ወዳጆቼ። ሰዎች በአሁኑ ጊዜ ለእግዚአብሔር ቃል ከፍተኛ አክብሮትና ስሜት የማይኖራቸው በተገቢ ሁኔታ ስለማናስተምራቸው ነው። እግዚአብሔር ይቅር ይበለን። ከነህምያ ምዕራፍ ስምንት ቁጥር ስምንት ሌላ የምንማረውም ትምህርት አለ። ልብ በሉም ከነህምያ ምዕራፍ ስምንት ቁጥር ስምንት ሌላ የምንማረው ትምህርት አለ። እንደምታውቁት በአሁኑ ጊዜ የተለያዩ ያሰባበክ ዘዴዎች አሉ። ለምሳሌ ያህል ስነ ልቦናዊ ያሰባበክ ዘዴ አለ። ምሁራዊ ያሰባበክ ዘዴም አለ። እነዚህ ደግሞ የየራሳቸው የማይፈለጉ ቅርንጫፎችና ዘርፎች ይኖራቸዋል። አንድ ጊዜ በእያንዳንዱ ምዕራፍ የምሰጠውን የመጽሐፍ ቅዱስ ትምህርት ትከታተል የነበረች አንዲት ክርስቲያን እህት ስለምትከተለው ያሰባበክ ዘዴ ለመጽሐፍ ቅዱስ ትምህርት ቤት ፕሮፌሰር ትነግረዋለች። እርሱም ጥቂት ካቅማማ በኋላ ዘዴው ጥሩ ነበር፣ ግን ምሁራዊ አይደለም ሲል መለሰላት። በበኩሌ ግን መጽሐፍ ቅዱስን በዚህ ዐይነት ሁኔታ እንዳስተምር የመራኝ እግዚአብሔር እንደሆነ አምናለው። ወዳጆቼ የምከተለው ዘዴም መጽሐፍ ቅዱሳዊ ድጋፍ እንዳለው አምናለሁ። እግዚአብሔር ከቃሉ የሚያስተላልፍልን መልእክት በትክክል መረዳት አለብን። ዕዝራና አብሮት የነበሩ ሰዎች ያሰባበክ ዘዴ የተማሩ አልነበሩም፣ ግን የሚያነቡት የእግዚአብሔርን ቃል እንደነበር በጣም እርግጠኞች ነበሩ። የቤተ ክርስቲያናችን የቃሉ አገልግሎትም ይህን መምሰል አለበት። ምንም ዐይነት ጣዕመ ዜማ ወይም ዝማሬ ሊኖር ይችላል። የረቀቁ የሙዚቃ ተጫዋቾችም ሊኖሩን ይችላል ብዙ ሽብሸባም ሊኖር ይችላል። መጽሐፍ ቅዱስን በሙሉ ኃይሉ የማናስተምር ከሆነ ግን ወዳጆቼ፣ እነዚህ ሁሉ ከንቱ ናቸው። እግዚአብሔር ሕዝቡ ቃሉን እንዲያስተውሉ ይፈልጋል። ልብ በሉም፣ እግዚአብሔር ምንጊዜም ቢሆን ሕዝቡ ቃሉን በትክክል እንዲያስተውሉ ይፈልጋል። አቴርሳታ ሳታ፣ ነህምያም፣ ጻፊውም ካህኑ ዕዝራ፣ ሕዝቡንም የሚያስተምሩ ሌዋውያን ሕዝቡን ሁሉ ዛሬ ለአምላካችሁ ለእግዚአብሔር የተቀደሰ ቀን ነው፣ አታልቅሱ እንባም አታፍስሱ አሏቸው። ሕዝቡ ሁሉ የሕጉን ቃል በሰሙ ጊዜ ያለቅሱ ነበርና ይላል። ቁጥር ዘጠኝን ይመለከቷል። ከእነዚህ ሰዎች አብዛኞቹ ቃሉ ሲሰበክ ሰምተው አያውቁም። ቃሉ ሲነበብ ደግሞ ኀጢአታቸው ወለል ብሎ ታያቸው፣ ስለዚህም ያለቅሱ ነበር። በሌላ በኩል ደግሞ ልባቸው ተነክቶ ነበርና ያስለቀሳቸው ደስታ ምን ሊሆን ይችላል? ቁጥር አስርን አለፍ ብለን እንመልከት። እነርሱም ሂዱ፣ የሰባውንም ብሉ፣ ጣፋጩንም ጠጡ፣ ለእነዚያ ላልተዘጋጀላቸው ተዘጋጀላቸው፣ ድል ፈንታቸውን ስደዱ፣ ዛሬ ለጌታችን የተቀደሰ ቀን ነው፣ የእግዚአብሔርም ደስታ ኀይላችሁ ነውና አትዘኑ አላቸው። ይህ የሚያመለክተው ማኅበረሰባዊነትን ነው። ይህ የሚያመለክተው ወገኖቼ፣ በሌላ በኩል ደግሞ ተካፍሎ መብላትን ነው። ወንጌል ለህይወታችሁ ትርጉም ከሰጣችሁ ከወንጌል አንድ ነገር አግኝታችሁም ከሆነ እናንተም በተራችሁ ለሌላው የምታደርጉት ነገር ይኖራል። ለእግዚአብሔር አንድ ነገር ለማድረግም ልባችሁ ይነሳሳል። ላልተዘጋጀላቸውም ዕድል ፈንታቸውን ስደዱ ይላል ቃሉ፣ አሁን ካነበብነው ክፍል ማለቴ ነው። ለድሆች አንድ ነገር ማድረግ ነበረባቸው። እንደገና ደግሞ አትዘኑ የሚልን ቃል ከዚሁ ክፍል እናገኛለን። ምክንያቱም የእግዚአብሔር ደስታ ኀይላቸው ነበርና ነው። ዛሬም ቢሆን ለእኔም ለእናንተም ወዳጆቼ የእግዚአብሔር ደስታ ኀይላችን ነው። ከፊልጵስዩስ መልእክት ከፊልጵስዩስ መልእክት ምዕራፍ አራት ቁጥር አሥራ ሦስት እንደምንመለከተው ጳውሎስ ኀይልን በሚሰጠኝ በክርስቶስ ሁሉን ማድረግ ይችላለሁ በማለት ጽፏል። ፊልጵስዩስ ምዕራፍ አራት ቁጥር አራት ደግሞ ፊልጵስዩስ ምዕራፍ አራት ቁጥር አራት ደግሞ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ፣ ይላል። የኀይል ሁሉ ምንጭ ደስታ እንደሆነ ነው ጳውሎስ የሚነግራቸው። ጸሎት ቁልፉ ነው፣ ደስታ ግን የኀይል ምንጭ ነው። ልብ በሉ፣ ጸሎት ቁልፍ ነው፣ ደስታ ግን የኀይል ምንጭ ነው። የእግዚአብሔር ቃል ደስ ሊያሰኛችሁ ይገባል። ልብ በሉ ወዳጆቼ ከምንም በላይ የእግዚአብሔር ቃል ማንኛችንንም ቢሆን ደስ ሊያሰኘን ይገባል። የቤተ ክርስቲያን አምልኮ ፕሮግራም ደስ የማያሰኝ ከሆነ አንድ ነገር ይጎሎታል ማለት ነው። የምለውም ከዚህ የተነሳ ነው። ዕውቁ የመጽሐፍ ቅዱስ ምሁር ዶክተር መጊ አንድ ጊዜ ይህንኑ አስመልክተው ሲናገሩ እንዲህ አሉ። በደቡባዊ ሎስ አንጀለስ በአሜሪካ አገለግል በነበረበት ጊዜ በጣም ትልቅ የሳምንቱ አጋማሽ ስብሰባ እናካሄድ ነበር። በየሳምንቱ ከአሥራ አምስት ሺህ እስከ ሀያ አምስት ሺህ ሰዎች በስብሰባችን ይገኙ ነበር። ከስብሰባው በኋላ ደግሞ ቀደም ብዬ ወጣና በሩ ላይ ለእያንዳንዱ ሰው ሰላምታ እሰጣለሁ። በመጽሐፍ ቅዱስ ጥናቱ ተባርከውበት እንደሆነ ወይም እንዳልሆነ በቀላሉ ነበር ከፊታቸው የማነበው ሲሉ ሐሳባቸውን ገለጹና ቀጥለውም ሰላምታ ለመስጠት እጄን ስዘረጋ አንዳንዶች እያውቅ ተመተሙ ይጨብጡኛል። አንዳንዶች ደግሞ ከፊታቸው ደስታ እየተነበበ ሞቅ ያለ ሰላምታ ይሰጡኛል። በጌታ ደስ ይለናል በማለትም የሚነግሩኝ ብዙዎች ነበሩ አሉ። የመጽሐፍ ቅዱስ ጥናቱ ግቡን እንደመታ እርግጠኛ ነበርኩኝ፣ ወይም ደግሞ እርግጠኛ ነኝ በማለት ሐሳባቸውን አካፈሉ። ወዳጆች የእግዚአብሔር ቃል ደስ ሊያሰኘን ይገባል። አንደኛ ዮሐንስ ምዕራፍ አንድ ቁጥር አራት አንደኛ ዮሐንስ ምዕራፍ አንድ ቁጥር አራት ዮሐንስ ደስታችሁ ፍጹም እንዲሆን ይህን እንጽፍላችኋለሁ የሚለውም በዚህ ምክንያት ነው። የእግዚአብሔርን ቃል ማንበብና ማጥናት ልባችሁን በደስታ ሊያሞቀው ይገባል። ያ ካልሆነ ግን በሕይወታችሁ አንድ ችግር አለ ማለት ነው። ስለዚህም ወደ እግዚአብሔር ቀርባችሁ ጌታ ሆይ፣ ቃልህ ደስታን እንዲሰጠኝ እፈልጋለሁ ቃልን በማንበብና በማጥናት ደስ እንዳልሰኝ ጭጋግና ደመና የሆነብኝ ነገር እንዲወገድ እርዳኝ በማለት መጸለይ ይኖርባችኋል። ወገኖቼ የኳስ ጨዋታ የሚመለከቱ ሰዎችን አይታችሁ ታዝባችኋቸው ታውቃላችሁን? በጣም ይደሰታሉ፣ ይቦርቃሉ፣ ይዘላሉ። በተለይም ደግሞ ግብ የገባ እንደሆነ ልብሳቸውን አውልቀው ወደ ላይ እየወረወሩ ደስታቸውን በተለያየ ሁኔታ ይገልጻሉ። አንዳንዶች ወደ ቤተ ክርስቲያን ሲመጡ ግን ግዴታ ተጥሎባቸው የሚመጡ ነው የሚመስሉት። እኔ ያሳዝነኛል። እርግጥ ነው ሰዎች የተለያየ ሸክም ይኖርባቸዋል። ሆኖም ቤተ ክርስቲያን ሸክማቸውን የሚያራግፉበት ስፍራ መሆን ነበረበት። ከቤተ ክርስቲያን እፎይታን አግኝተው መውጣት ነበረባቸው። ቁጥር አሥራ ሁለትን ተመልከቱ። ሕዝቡም ሁሉ የተነገረላቸውን ቃል አስተውለውና ሊበሉና ሊጠጡ እድል ፈንታም ሊሰዱ ደስታም ሊያደርጉ ሄዱ ይላል። ወዳጆቼ ይህ የመጽሐፍ ቅዱስ ጥናት ደስ እያሰኛችሁ እንደሆነ ተስፋ አደርጋለሁ። በዛሬው ቀን ሦስት የተለያዩ ደብዳቤዎችን አንብቤአለሁ። አንደኛው ተስፋ የቈረጠ አገልጋይ ነው። ሆኖም የእግዚአብሔር ቃል ደስታውን እንዳደሰለት ይናገራል። ሌላው ደብዳቤ ደግሞ ትዳሩ የተመሰቃቀለበት ሰው እንደሆነ ይገልጻል። ከእግዚአብሔር ቃል ደስታን እንዳገኘ ነው ይህም ሰው የሚናገረው። ሦስተኛው ሰው ደግሞ በጣም የጠላኝና ይቃወመኝ እንደ ነበር ይናገራል። ምናልባትም ሊጠላኝና ሊቃወመኝ የቻለው ሌሎች ባሳደሩበት ተጽዕኖ ሊሆን እንደሚችል እገምታለሁ። ይሁን እንጂ ወዳጆቼ የእግዚአብሔር ቃል በሕይወቱ ከመሥራቱ የተነሣ ደስታን መለማመድ እንደ ጀመረ ጽፎልኛል። ስለዚህም ደግሞ እግዚአብሔርን አብዝቼ አመሰግናለሁ። እስቲ ነህምያ ምዕራፍ ስምንት ቁጥር አሥራ ሦስትንና አንብብ። በሁለተኛውም ቀን ከሕዝቡ ሁሉ የአባቶች ቤቶች አለቆች፣ ካህናቱም፣ ሌዋውያኑም የሕጉን ቃል ይተረጉምላቸው ዘንድ ወደ ጻፊው ወደ ዕዝራ ተሰበሰቡ ይላል። የእግዚአብሔርን ሕግ ከማጥናታቸው የተነሣ ተጨማሪ ማብራሪያ እንዲሰጣቸው ከመሪዎቹ ብዙዎቹ ወደ ዕዝራ መጡ። አለፍ ብላችሁ ነህምያ ምዕራፍ ስምንት ከቁጥር አሥራ አራት እስከ አሥራ ስድስት ያለውን ደግሞ በኋላ ተመልከቱ። ይህ እንግዲህ የዛሬው የመጨረሻ ክፍል ጥቅሳችን ይሆናል ማለት ነው። ይህ ክፍል የሚያመለክተው ስለ ዳስ ባል አከባበር ነው። እስራኤላውያን ከግብፅ ወጥተው ወደ ከናን በሚሄዱበት ጊዜ እግዚአብሔር ያደረገላቸውን ጥበቃና ጥንቃቄ ለማሳሰብ ነበር የዳስ ባል የሚከበረው። ይህንን አስተውሉ አድማጮቼ የእግዚአብሔርን ቃል ማንበብና ማጥናት አንድ ነገር ነው። በቃሉ ደስ መሰኘት ደግሞ ሌላ ነገር ነው። ይሁን እንጂ ለተረዳችሁት እውነት ካልታዘዛችሁ በቀር ደስታችሁ ፈጽሞ ዘለቄታ አይኖሩም። በሚቀጥለው ምዕራፍ ማለትም በምዕራፍ ዘጠኝ የምንመለከተው ከዚህ ታላቅ የመጽሐፍ ቅዱስ ንባብ ቀን በኋላ መንፈሳዊ መነቃቃት መከተሉን ነው። የዛሬው ትምህርታችን እዚህ ላይ ያበቃል። እንግዲህ ለሁላችሁም ደህና ደሩ እያልን የምንሰናበታችሁ በቴክኒኩ በኩል አለማየሁ ዳዊት፣ በትምህርቱ በኩል እኔ አበበ ከበደ ወርቄ ነበርኩኝ። በሰላም ሁኑ። መቃብር አይደለም ቤቴ፣ ግርዶች ተነስቷል ከፊቴ። ኢየሱስ ተነስቷል፣ ኢየሱስ ተነስቷል፣ ኢየሱስ ተነስቷል፣ ሞትን አሸንቷል ድንጋዩም ተንከባለለ፣ እንቅፋቴም ተወገደ። ኢየሱስ ተነስቷል። ኢየሱስ ተነስቷል። ኢየሱስ ተነስቷል። ሞትን አሸንፏል። ጠላቴም ተንኰታኰተ፣ ኢየሱስ ድልን አበሰረ። ኢየሱስ ተነስቷል። Yesus yes, yes, yes, yes, yes, yes, yes, yes, የትንሳኤው ምስክርነኛ ነኝ። ይወት ደጃፍ ተከፈተ። ኢየሱስ ተነስቷል! ኢየሱስ ተነስቷል! ኢየሱስ ተነስቷል! ሞትን አሸንፏል። የእግዚአብሔር ብርሃን በራ፣ ጨለማው ተወገደ። ኢየሱስ ተነስቷል! Yes, just as yes, just as what an ashen Just covered star, they yes, just yes, yes, what yes, yes, yes, የዲያብሎስ ክብር ወርቆ፣ ኢየሱስ ጌታ ከበረ። ኢየሱስ ተነስቷል! ኢየሱስ ተነስቷል! ኢየሱስ ተነስቷል! ሞትን አሸንፏል። የድል ዝማሬ ልዘምር፣ ፍዳዬ ተከፈለልኝ። ኢየሱስ ተነስቷል! ኢየሱስ ተነስቷል! በዚህ ፕሮግራም ላይ ያላችሁን አስተያየት ወይም ጥያቄ በመልእክት ሳጥን ቁጥራችን 1366 አዲስ አበባ በማለት ጻፉልን። እንዲሁም በሞባይል ስልክ ቁጥር 0944088425፣ እደግመዋለሁ፣ 0944088425። ደውሉልን፣ አጭር የጽሑፍ መልእክት ተላኩልን። እንደዚሁም የመስራች ድምጽ ሬዲዮ በሚል የፌስቡክ ገጻችን፣ በቴሌግራም ቻናላችን እና በዋትስአፕ ልታገኙን ትችላላችሁ።